የትላንት በስቲያ እሁድ ቁርስ ላይ በጠጡት ሻይ የህመም ስሜት እንደተሰማቸውና አንዳንዶቹ እዚያው ተዝለፍልፈው መውደቃቸውን ጦላይ ማሰልጠኛ ማዕከል ያሉ የኦነግ የቀድሞ ታጣቂዎች ለአሜሪካ ድምፅ ተናግረዋል። ሙክታር ጀማል ዝርዝሩ ልኳል። በጦላይ የማሰልጠኛ ማዕከል ስልጠና ላይ ያሉ የኦሮሞ ነጻነት ግንባር ሰራዊት አባላት ለአሜሪካን ድምፅ እንደገለጹት ባለፈው እሁድ ቁርስ ሰዓት ላይ በጠጡት ሻይ የህመም ስሜት እንደተሰማቸው እና አንዳንዶቹም እዛው ተዝለብልፈው መውደቃቸውን ገልጸዋል። ጠዋት ቁርስ ላይ የምንመገበው እና የምንጠቀመው ከሻይ ውስጥ የተገኘው ነገር ምን እንደሆነ ያናያችም፣ ግን እሱን ሻይ የጠጣ ሁሉ በጣም ራሱን ስቶ ብዙ ሰዎች ወድቀዋል። ብዙ ሰዎች ደግሞ ሆስፒታል ገብተዋል ማለት ነው። ከዛ በኋላ ምን ተፈጠረ? የቀረቡት እንጂ እዚህ ወሊሶ ሆስፒታል የገቡ መቶ ስልሳ አራት የሚሆኑ ሰዎች ናቸው። እዚህ ከመጣችሁ በኋላ ህክምና እንዴት ነው? አሁን ህክምና በጥሩ ሁኔታ እየተሰጠ ነው፣ ተሻሻሉም አሉ። አሁንም ከአልጋ ያልተነሱ ያልተሻላቸው ልጆች አሉ። ዛሬም ደግሞ አራት ሰዎች መጥቷል። ከዛ ከጦላ ችግሩ ያጋጠማቸው አባላት ወዲያውኑ ወሊሶ ወደሚገኘው ቅዱስ ሉቃስ ሆስፒታል ተወስደው ህክምና ተደርጎላቸው አሁን በጥሩ ጤንነት ላይ እንደሚገኙ የሆስፒታሉ ሐኪም ዶክተር ደምሰው ግሳ ለአሜሪካን ድምፅ ገልጸዋል። ብዙም ጉዳት ሳይደርስባቸው የመጡም አሉ። እዚህ ከደረሱ በኋላ ያንን ወደ ህመም ስሜት የገቡ ታማሚችም ነበሩ እና አጠቃላይ በአጠቃላይ የሚመጣው ችግሩ ምግብ ጋር የምንወስዱ ነገሮች ካሉ የተበከለ ምግብ አለ ወይ፣ ደግሞ ሳይታወቅም ሲታወቅም የተጨመረ ነገር ካለ ያንን ነገር ያሳያል እና የወሰዱት ይህንን ነው ብለን ወይ ደግሞ ይህን ይሆናል ብለን መቶ በመቶ ወይ ደግሞ አረጋግጠን መናገር የምንችሎ ምርመራ ውጤት ከታየ በኋላ ነው። ያ ምርመራ ውጤት ደግሞ በእኛ ሆስፒታል ደረጃ መታች ስለማይችል ከተወሰኑ ሰዎች ናሙና ወስደን አስቀምጠናል። ያን ደግሞ ሆስፒታሉም ለማሰራት ፈቃደኛ ሆነዋል። የጤናቸው ሁኔታ በዚህ ሰዓት መጥፎ ደረጃ ላይ የደረሰ የለም። በብዛት ዘጠና አምስት ፐርሰንት በላይ ወደ ጥሩ ሁኔታ ላይ ነው ያሉት። የሞት የለም። በኦነግ የቀድሞ ተዋጊዎች ላይ ደረሰ ስለተባለው ችግር የጠየቅናቸው የድርጅቱ ሥራ አስፈጻሚ አባል አቶ ሚካኤል ቦረን እርቅ ተካሂዶ ለሽማግሌዎችና አባገዳዎች አሳልፈው ከሰጡ በኋላ አሁን ከአባላቱ ጋር ምንም አይነት ግንኙነት እንደሌላቸው ገልጸው ነገር ግን በሻይ መመረዛቸውን የሰማነው እንደማንኛውም እንደ ማንኛውም ሰው ነው ብለዋል። የቀድሞ ተዋጊዎቹን ወደ ስልጠና በማስገባት ሂደት የሽምግልና የቴክኒክ ኮሚቴ አባል የሆኑት አቶ በቀለ ገርባን ለማነጋገር ባደረግነው ቀጠሮ መሰረት መልሰን ብንደውልላቸውም ስልካቸው አይነሳም። ሰልጣኞቹን ያጋጠማቸው ችግሩ የመመረዝ መሆኑን እንደተረዱ ተረዱ የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ኃላፊ አቶ አድማሱ ዳምጠው ለአሜሪካ ድምፅ ገልጸዋል። የኦሮሚያ ክልላዊ መንግስት ግን ይህ ችግር ከምን እንደተከሰተ ለማጣራት ኮሚቴ አቋቁሞ ከኦሮሚያ ፖሊስ እና እንዲሁም ከኦሮሚያ ጤና ቢሮ ጉዳዩም በቅርበት እየተከታተለው ነው የሚገኘው። በዚሁ መሰረት የምርመራ ውጤቱ ከተገኘ በኋላ ለሕዝቡ ይፋ የምናደርግ ይሆናል። ሆኖም ግን ከባድ አደጋ እንደደረሰ የሚነዛው ወሬ የተሳሳተ መሆኑን እና በቀጣይም እንደዚህ ያሉ ችግሮች እንዳይከሰቱ ቀጣይ የሚሰሩ ስራዎችን በጥንቃቄ እንደጀመርናው ሁሉ በጥንቃቄ እንዲሰጥ ልዩ አድርጎ የክልሉ መንግስት በመስራት ላይ ይገኛል። በተመሳሳይ ማዕከሎች የመመረዝ ችግር ሲያጋጥም ከቅርቡ ይህ ሁለተኛው ነው። በቅርብ ጊዜ በሰንቀሌ የፖሊስ ማሰልጠኛ ማዕከል ተመሳሳይ ችግር ማጋጠሙ ይታወቃል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ።